ቀዳሚው የስፖርት ፕሮግራም ነው አዘጋጅና አቅራቢ ሰሎሞን ክፍሌ እንደምን አምሽታችሁልኛል የተከበራችሁ አድማጮቼ ኢትዮጵያውያን በተለያዩ ዓለም አቀፍ የማራቶን ሩጫ ውድድሮች ድል ተቀዳጅተዋል ፍቃዱ ግርማና ሙሉ ሀብት ጸጋ በቤይሩት ሹሜ ኃይሉ በፈረንሳይ አሸንፈዋል በኬንያ ህገ ወጥ የጉልበት ሰጪ መድኃኒት የመጠቀም ቅሌት ሀገሪቱ በአትሌቲክስ ስፖርት በዓለም ያላትን ዝና አደጋ ላይ ጥሏል፣ የሚሉት ዋና ዋና ዜናዎች ናቸው። አብረንን። ቆይ በ2014ቱ ባንክ ዲ ሊባን ቤይሩት ማራቶን የወንዶቹን በ21226 26 የሴቶቹን ደግሞ በ2 2915 ደካማ ጊዜ ያሸነፉት ፍቃዱ ግርማና ሙሉ ሀብት ጸጋ ናቸው። ፍቃዱ ግርማ በያዝ ነው የአውሮፓውያኑ ዓመት መጀመሪያ ላይ በዱስልዶርፍ ጀርመን ማራቶን በሦስተኝነት ካጠናቀቀ ወዲህ በዚህ ርቀት ሲሳተፍ አርብ ዕለት ሁለተኛ ጊዜው ነው። ለወቅቱ የርቀቱ ፍጥነት ደካማ ይባል እንጂ ታዲያ ፍቃዱ በቤሩት 12 ዓመት የማራቶን ታሪክ ሁለተኛ ፈጣኑን ጊዜ ነው ያስመዘገበው። ሙሉ ሀብት ጸጋም እንዲሁ ከቀድሞው ሬኮርድ ላይ ሁለት ደቂቃ ግድም ላጭታለታለች። ሰዓዳ ከድር ነበረች ቀደም ሲል ፈጣኑን ጊዜ ይዛ የቆየችው። በወንዶቹ የቤሩቱ ማራቶን ሀያኛው ኪሎ ሜትር ድረስ ሦስቱ ኢትዮጵያውያን ፍቃዱ ግርማ፣ አብደላ ጎዳናና ለገሰ አዱኛ የሞሮኮን መሐመድ ቢላልንና ሌላውን ኢትዮጵያዊ ዳምጤ ታየን አስከትለው ቀዳሚዎች ነበሩ። ሰላሳኛው ላይ የተለያዩና ፍቃዱና አብደላ የሞሮኮን ቢላል በ24 ሴኮንድ ርቀው ሄዱ። መጨረሻ 38ኛው ደቂቃ ላይ ፍቃዱ ተፈትልኮ ወጣና ከዚያ በኋላ የቀረውን ጊዜ ሊያያዝ አልተቻለም። ሌሎችን ሁለቱን የኢትዮጵያ አትሌቶች አብደላ ጎዳናንና ለገሰ አዱኛን በሁለተኛና ሶስተኝነት አስከትሎ አበቃ። በሴቶቹ ለሙሉ ሀብት ጸጋ ቤይሩት የመጀመሪያው ማራቶን ነው። ታሸንፍበታለች ተብሎ ቅድሚያ ግምት የተሰጣት ግን ዘምዘም አህመድ ነበረች። አልጨረሰችም። አስረኛው ኪሎ ሜትር ላይ አቋርጣ ወጥታለች። ሁለተኛዋ ከኬንያ ሞኒካ ጄፕኮች ሆናለች። በክብር እንግድነት ተጋብዞ የቤይሩቱን ማራቶን በኦፊሴል ያስጀመረው ደግሞ ኃይሌ ገብረ ስላሴ ነበር። አዘጋጆች ከ94 ሀገሮች የመጡ 37,000 ሯጮች ተሳትፈውበታል ብለዋል። በፈረንሳዩ በአልፕስ ተራራ ማራቶን ኢትዮጵያዊው ሹሜ ኃይሉ ፖዲየሙ ላይ ከፍ ብሎ ቆሟል። ትላንት 42 ኪሎ ሜትር በአንደኝነት አጠናቆ ሲገባ 2 ሰዓት 9 ደቂቃ ከ27 ሴኮንድ ነው ያስመዘገበው። በዚህ ውድድር አጭር ዘመን ታሪክ ሁለተኛው ፈጣን ጊዜ ተብሎለታል። ሰላሳኛው ኪሎ ሜትር ላይ አምስት ብቻ ነበር ቀድሞ የታዩት። አሸናፊው ሹሜ፣ ሌላው ኢትዮጵያዊ ምንዳዬ ረጋሳና ኬንያዊው ባርናባስ ኪፕቶ ከቀዳሚዎቹ ይጠቀሳሉ። ዛሬ እዚህ የመጣሁት ለማሸነፍ ነበር ብሏል ሹሜ ኃይሉ ከድል በኋላ። በሴቶቹ ኬንያዊቷ ሮዝ ቼፕቹምባ አንደኛ፣ ሌላዋ የኬንያ አትሌት ኤሚሊ ሮቲች ሁለተኛ ጽጌ አብዲ ከኢትዮጵያ ሦስተኛ ሆነዋል። ማራቶኑን በዙ ላብቃ። በኬንያ ሕገ ወጡን የጉልበት ሰጪ መድኃኒት የመጠቀም ቅሌት አገሪቱን ክፉኛ እየናጠ ነው። ኬንያ በአትሌቲክሱ ስፖርት በዓለም አቀፍ ደረጃ የነበራትን ገናናነት ሊንድ እንደሚችል ተሰግቷል። በተለይ አሁን በመጨረሻ በሁለት የቦስተንና ቺካጎ ማራቶኖች፣ ቀደም ሲል ደግሞ በስቶክሆልም፣ ፓሪስ፣ ሚላንና ሊዝበን ያሸነፈችው ሪታ ጄፕቱ በተደረገላት ምርመራ ደሟ ውስጥ የተከለከለ ጉልበት ሰጪ መድኃኒት መኖሩ ከተረጋገጠ በኋላ ሁኔታው በእጅጉ አሳሳቢ ሆኗል ዓለም አቀፉ የአትሌቲክስ ፌዴሬሽን ማኅበር ነው መድኃኒቱ መገኘቱን ለኬንያ አትሌቲክስ ፌዴሬሽን ያሳወቀው በጠቅላላው 36 የኬንያ አትሌቶች ባለፉት ሁለት ዓመታት የተደረገላቸውን የደም ምርመራ ሳያልፉ ቀርተዋል በኬንያ ታሪክ በከፍተኛ ደረጃ ስኬት ያስመዘገበው ሯጭ ሞሰስ ኪፕታኑ ሀገሪቱ ውስጥ ሕገ ወጡን ጉልበት ሰጪ መድኃኒት መጠቀም የተለመደ ነው ሲል ባለፈው ዓመት ይፋ ማድረጉ አይዘነጋም እንደ አውሮፓ አንድምን አቆጣጠር በ2013 የኬንያ ማራቶን ሯጮች ዊልሰን ሎያኔ ኡሩፔና ኒክሰን ኪፕላጋት ቼሩቲች በደማቸው ውስጥ ጉልበት ሰጩ መድኃኒት በመገኘቱ የኬንያ አትሌቲክስ ፌዴሬሽን እያንዳንዳቸውን ለሁለት ዓመት በውድድር እንዳይሳተፉ ማገዱ ይታወቃል ጄብቱ መብቷን ተጠቅማ ሌላ የደም ናሙና መስጠት ትፈልግ እንደሁ ለመወሰን የሐኪሞችና የጸረ ጉልበት ሰጪ መድኃኒት ኮሚሽን በመጪው ሳምንት እንደሚገናኙ ፌዴሬሽኑ አስታውቋል። በዚህ የኬንያ ሕገወጡ ጉልበት ሰጪ መድኃኒት ቅሌት ዙሪያ ባልደረባችን ሂላሪ ሆለር ከናይሮቢ ያደረሰችን ሰፋ ያለ ዘገባል። ሪታ ጄፕቱ ባለፈው ጥቅምት የቺካጎ ማራቶን ስታሸንፍ ለሁለተኛ ጊዜ ነው። ቀደም ሲል በቦስተን ሶስቴ በአንደኝነት አጠናቃለች። ሌሎች ሁለት ኬንያውያንም በኒውዮርክ ድል ተቀዳጅተዋል። ያ ሁሉ ደስታ ግን ብዙ አልቆየም። ጄብቱ በደማ ውስጥ ጒልበት ሰጪ መድኃኒት መገኘቱ ተነገረ። ከዚህ ቀደም አሜሪካዊው ቢስክሌተኛ ላንስ አርምስትሮንግ ይጠቀምበት ከነበረው መድኃኒት ጋር ተመሳሳይነት ያለው ነው ተባለ። ጄፕቱ የቀረበብኝ የሐሰት ክስ ነው ስትል ተከራክራለች። ላለፉት 25 ዓመታት የኬንያ አትሌቶችን ያሰለጠኑት ጆን ሙቲጋ ችግሩ የመጣው ከቅርብ ጊዜ ወዲህ ነው ይላሉ። በ1980ዎቹ ዓመታት ኬንያ ውስጥ የጉልበት ሰጪ መድኃኒት ችግር አልነበረም። በዘጠናዎቹም እንዲሁ አሁን ከ2 ሺህ ዓመተ ምሕረት በኋላ ነው አትሌቶች መድኃኒቱን እየተጠቀሙ መሆናቸው በመነገር ላይ ያለው። ጄፕቱ በዚህ ጉዳይ ስትጃዝ የመጀመሪያዋ ኬንያዊት አይደለችም ያሉት አሰልጣኝ፣ ሀገሪቱ ንጹሕ ሯጮችን እያጣች የመሆኑ ጉዳይ መገለጽ የጀመረው ከቅርብ ጊዜ ወዲህ ነው ብለዋል። ከሁለት ዓመታት በፊት ፖላንድ ውስጥ በተካሄደው የዓለም አገር አቋራጭ ውድድር ተሳትፌያለሁ። አሁን እየተወዳደርን ያለነው ሕገ ወጥ ጒልበት ሰጪ መድኃኒት ከሚጠቀሙ ጋር ነው እያሉ የማሌዥያና ሌሎች አገሮች ሰዎች ሲያማርሩ ሰምቻለሁ። ይህ ሁኔታ የሚያሳስባቸው አሰልጣኞችን ብቻ አይደለም፤ የስፖርት ሕግ ባለሙያዎችና ሐኪሞችንም ያስፈራቸዋል። ፕሮፌሰር ሞኒ ዊኬሳ በዚህ ይስማማሉ። ኬንያ ከ1960 የሮም ኦሊምፒክ ጀምሮ ለረጅም አመታት ትኮራ የነበረው በተፈጥሮ ጠንካራ ሯጮች በማፍራቷ ነበር። የረጅም ርቀት ሩጫን በተመለከተ ያላቸው ችሎታ ከሚታመን በላይ ነው። ሁሉም የተፈጥሮ ኃይላቸውን በመጠቀም ነበር የሚሮጡት። ቁጥጥር በመጥፋቱ ምክንያት መብዛት ችሏል ባይናቸው ፕሮፌሰር ዊኬሳ። በጉዳዩ ዙሪያ ቸልተኝነት መኖሩ ችግሩን አባብሶታል። ባይነኝ የስፖርት ፌዴሬሽኖች ደግሞ ከዚህ ቀደም ይሁን አሁን ችግሩን ለማስወገድ ምንም ያደረጉት ነገር የለም። ትምህርት አይሰጥም። ታዳጊ ወጣቶች ምን አይነት መድኃኒት ለምን ጉዳይ መውሰድ እንዳለባቸው የሚያውቁት ነገር የለም። አይጥ በበላ ዳዋ ተመታ እንዳይሆን ግን በአንዳንድ ሰዎች ምክንያት መላ የኬንያ አትሌቶችን ሕገ ወጡን ጉልበት ሰጭ መድኃኒት ይጠቀማሉ ብሎ መወንጀል አግባብ አይሆንም ሲሉ ታዛቢዎች ይመክራሉ። ካለን ጊዜ አንጻር ለዛሬ በዚሁ አበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍለ ነኝ። ሰላም፣ ደህና ቆዩኝ። ተከታዩ አፍሪካ ነክ ርዕሶች